በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 13 2011 ዓ ም ዝግጅት ጀመረ። ጤና ይስጥልን አድማጮች እንደምን አመሻችሁ? የምናስተናግዳችሁ አዲሱ አበበና፣ ጤና ይስጥልን ክቡራትና ክቡራን እኔም ሶሎሞን አባተ ነን። ከኢትዮጵያ መንግሥት ጋር አስመራ ላይ የተደረሰውን ስምምነት ተግባራዊ ለማድረግ በቁርጠኛነት እየሠራ መሆኑን የኦሮሞ ነጻነት ግንባር ኦነግ ገልጧል። ከኦሮሞ ነጻነት ግንባርና ከኢትዮጵያ ፌዴራል መንግስት ጋር የተዋቀረ ኮሚቴ ከአሁን ቀደም የተስማማበትን ስራ ላይ ለመዋል እየተንቀሳቀሰ ነው። አቋማችንና ስምምነታችን ያው የበፊቱ ነው ብለዋል። የኦነግ ምክትል ሊቀመንበር አቶ አራርሳ ቢቂላ ናቸው ይህንን ያሉት። በአብይ ርዕስ ዘገባ ይዘናል። አዲሱ ለአረስተ ዜና ወደ አንተ ልንመለስ። ጠቅላይ ሚኒስትር አብይ አህመድ ከኢጣሊያ መንግስት ጋር በተለያዩ ጉዳዮች በጋራ ለመስራት መግባባት ላይ መድረሳቸው ተገለጠ። ኬንያ ከናይሮቢው የአሸባሪዎች ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን አሰረች። በኮንጎ ዲሞክራቲክ ሪፐብሊክ ፕሬዝዳንታዊ ምርጫ የትሽሴኪዲ አሸናፊነት በባለሥልጣናት ተረጋገጠ፣ የሚሉ ይገኝባቸዋል። አመሰግናለሁ። ሌሎችም በርከት ያሉ ዘገባዎችን ይዘናል። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የኢትዮጵያዊ ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣሊያኑ አቻቸው ጁሴፔ ኮንቴ ጋር በሁለቱ አገሮች የጋራ ጉዳዮች ዙሪያ ተወያዩ። ጋዜጣዊ መግለጫም ሰጡ። ጠቅላይ ሚኒስትር አብይ የምጽዋን ወደብ ከአዲስ አበባ ጋር ለማገናኘት በሚቻልበት ሁኔታ ላይ ከኢጣሊያው አቻቸው ጋራ መነጋገራቸውንም ጠቁመዋል። ጣሊያን በነበረን ቆይታ durante la በርካታ ውይይት ያደረገን ቢሆንም አቢያመፋ የወዴባሪ በተለይም ምጽዋንና አዲስ አበባን በባቡር መስመር ለማገናኘት የሚደረገውን ጥረት ኢጣሊያ በገንዘብ ለመርዳት መስማማቷ ያስደሰታቸው መሆኑን ነው ጠቅላይ ሚኒስትር ቀደም ሲል በአስተርጓሚ የተናገሩት። ጠቅላይ ሚኒስትር አብይ አህመድ የኢጣሊያኑን ፕሬዚዳንት ሰርዬጎ ማታሬላን በዩክራይ ቤተ መንግስት አወያይተዋል። ሁለቱም መሪዎች በአገሮቻቸው መካከል ያለውን ታሪካዊ ግንኙነት በቀጣይ ትብብርም ቁልፍ ማኅበራዊና ኢኮኖሚያዊ የልማት ጉዳዮች ዙሪያም ተነጋግረዋል። በተጨማሪም ፕሬዚዳንት ማተሬላ በአሁኑ ወቅት በኢትዮጵያ ያለውን ለውጥና ኢትዮጵያን በአፍሪካ ቀንድ እየተወጣች ያለችውን ሚና አድንቀዋል። በኢጣሊያ ሮም የሚያደርጉትን የልማት አገሮች ውይይት በመቀጠል ጠቅላይ ሚኒስትር አብይ አህመድ ከተባበሩት መንግስታት የምግብና እርሻ ድርጅት ዋና ዲሬክተር ሆዜ ግራዚያኖ ደ ሲልቫ ጋር ተወያይተዋል። ዋና ዲሬክተሩ ኢትዮጵያ በአፍሪካ ቀንድ እየተወጣች ያለውን ሚና በማድነቅ ሰላም ዋነኛ ቅድመ ሁኔታ ነው ማለታቸውም ተሰምቷል። ከባድ የሰብአዊ መብቶች ጥሰቶች ፈጽመዋል በሚል አቃቢ ሕግ የምርመራ መዝገብ በከፈተባቸው ሰዎች ላይ ተጨማሪ የምርመራ ጊዜ ጠይቋል። ተጠርጣሪዎቹ ጥያቄውን በብርቱ የተቃወሙ ሲሆን ፍርድ ቤቱ ግን ተቃውሞውን ውድቅ አድርጎ ተጨማሪ የምርመራ ጊዜ ፈቅዷል። መለስካቸው አማህ ተጨማሪ አለው። ፌዴራል ፖሊስ እነጎሃ አጽባሃ በሚል ስያሜ የያዘውን የምርመራ መዝገብ ለአቃቢ ሕግ ካስረከበ በኋላ አቃቢ ሕግ ተጨማሪ የምርመራ ጊዜ እንዲሰጠው አመለከተ። ፍርድ ቤቱ አቃቢ ሕግ የጠየቀውን የአስራ አምስት ቀን የምርመራ ጊዜ ሙሉ በሙሉ ባይፈቅድም ከሳምንት ያላነሰ ጊዜ ሰጥቶታል። አቃቢ ሕግ ለዚህ ተጨማሪ ጊዜ ጥያቄ ያቀረባቸው ምክንያቶች ለምስክሮች የተመቻቸ የምስክርነት አሰጣጥ ሁኔታን ለማዘጋጀት፣ የሕክምና ማስረጃ ለማሰባሰብ እና በማስረጃዎች ላይ የባለሙያዎችን አስተያየት ለመጨመር እንደሆነም ዘርዝረዋል። ተጠርጣሪዎቹ ይህን የአመልካች ጥያቄ በብርቱ ተቃውመዋል። አስራ ሰባተኛ ተጠርጣሪ ኮማንደር አለማየሁ ኃይሉ ለፍርድ ቤቱ እንዳመለከቱት ይህ ቀጠሮ የተሰጠው ምርመራው አብቅቶ መዝገቡን ለመረከብ ነበር የተቀጠረው። ይህን በማድረግ ፈንታ ተጨማሪ ምርመራ ጊዜ መጠየቁ አግባብ አይደለም፣ የፍርድ ቤቱ ትእዛዝም አልተከበረም ብለዋል። አክለውም የተጠረጠርንበት ወንጀልም በከባድ ግድያና ውንብድና አይደለም፣ ስለሆነም ይህ የቅድሚያ ምርመራ ጥያቄ እንዲታገድልን ሲሉ አመልክተዋል። ሌሎች ተጠርጣሪዎችም ተመሳሳይ አቤቱታ አሰምተዋል። አቃቢ ሕግ በበኩሉ ያቀረበው ማመልከቻ ህጋዊ መሠረት ያለው መሆኑን ተከራክረዋል። የተፈጸመው ተራ ድብደባ እንዳልሆነና በሰብአዊ መብት ላይ የተፈጸመ ወንጀል እንደሆነ፣ አፈጻጸሙም ውስብስብና ከባድ እንደሆነ ዘርዝረዋል። በወንጀል ምርመራ መሰማራት በራሱ ወንጀል እንዳልሆነ አቃቢ ሕግ አመልክቶ አሁን የሚያጣራው ግን ምርመራው የተካሄደበትን አሰራር እንደሆነ ዘርዝሮ ተጨማሪው የ15 ቀን ጊዜ እንዲሰጠው አመልክተዋል። ፍርድ ቤቱ የሁለቱን ወገን ክርክር መርምሮ የተጠርጣሪዎችን ክርክር ውድቅ በማድረግ ለአቃቤ ተጨማሪ የምርመራ ጊዜ በመስጠት ለጥር 20 ና ለጥር 22 ቀን 2011 ዓ ም ቀጠሮ ቆርጧል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን የኬንያ ባለሥልጣናት ባለፈው ሳምንት ናይሮቢ ውስጥ ከተካሄደው የሽብርተኞች ጥቃት ጋር በተያያዘ ተጨማሪ ተጠርጣሪዎችን በቁጥጥር ስር አዋሉ። የኬንያ ከፍተኛ የደህንነት መስሪያ ቤቶች በሞምባሳ ወደብ ከተማ ተገናኝተው የአልሻባብ ጥቃቶችን ለወደፊቱ መግታት ስለሚቻልበት ሁኔታም ተወያይተዋል። አክራሪው እስላማዊ ሽብርተኛ ቡድን ባለፈው ሳምንት ደሲት ዲቱ ላይ ለተፈጸመውና 21 ሰዎች ለሞቱበት ጥቃት ኃላፊነት መውሰዱ አይዘነጋም። ይህን መሰል ጥቃት ከእንግዲህ እንዳይደገም የኬንያ ኃይሎች በንቃት ይጠባበቃሉ በማለት የአገር ውስጥ አስተዳደር ሚኒስትሩ ፍሬድ ማቲያንጂ ተናግረዋል። የኮንጎ ዲሞክራሲያዊት ሪፐብሊክ ፕሬዚደንታዊ ምርጫን ፌሊክስ ቼኬዲ ማሸነፋቸው ተገለጸ። የአገሪቱ ብሔራዊ ከፍተኛ ፍርድ ቤትም እጩ ተፎካካሪው ማርቲን ፋዩሉ ያቀረቡትን ተቃውሞ ውድቅ በማድረግ ባለፈው ሳምንት ማብቂያ ላይ የትሽሴኬዲን በማንኛውም ኦፊሴላዊ መስፈርት አሸንፈዋል ሲል ወስኗል። ከካቶሊካዊት ቤተ ክርስቲያን በተወከሉት ታዛቢ ድጋፍ ያገኙት የተፎካካሪው ማርቲን ፋዩሉ ደጋፊዎቻቸው ተቃውሞ እንዲያካሂዱ ጥሪ አስተላልፈዋል። የደህንነት ጥናቶች ተቋም ተንታኝ የሆኑት ሊዝል ሉ ቮድራን ግን ፋዩሉ የአፍሪካ አገሮችን ሌላው ቀርቶ በቀጣዩ ሳምንት ስብሰባ ከሚቀመጠው የአፍሪካ ኅብረትን ቢሆን ድጋፍ እንደማያገኙ ተናግረዋል። ምርጫውን በ38 ከመቶ ማሸነፋቸውን ያወጁት ትሽሴኬዲ ድምፅ ከመሰጠቱ አስቀድሞ የምርጫ ጣቢያቸው ስልጣናቸውን ከሚለቁት ፕሬዚደንት ጆሴፍ ካቢላ ጋር መደራደሩን ገልጸዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ዋሽንግተን ዲሲ ላይ ባለፈው ቅዳሜ የተካሄደው ሦስተኛ ዓመታዊ የሴቶች ሰልፍ አቻምና ከታየው ያነሰ ብዛት እንደነበረው ተገለጠ። ያኔ ፕሬዚዳንት ትራምፕ የፕሬዝደንትነት ቃለ መሐላ በፈጸሙ ማግስት ነበር የተካሄደው። የቅዳሜው ሰልፍ ሴቶችና ወንዶች የተሰለፉበት ሲሆን ሞቅ ያለ እንዳነበርም የአሜሪካ ድምፅ ዘጋቢ ኬት ሌን ባጠናቀራችሁ ዘገባ ገልጣለች። አዳነች ፍሳይ ታቀርባለች። ክቡራትና ክቡራን አድማጮች ኢኮኖሚክ ፎረም በርካታ በሀብት የበለጸጉ መንግስታትና የንግድ መሪዎች በየዓመቱ ወደ ዳቮስ ስዊዘርላንድ በመጓዝ ዳጎስ ያለ ገንዘብ ስምምነት ውል የሚቋጩበትና የጂኦፖለቲካ አቅጣጫን የሚቀርጹበት በመሆኑ ይበልጥ ይታወቃል። ይህ ዓመታዊ ስብሰባ በተጨማሪ ግን ግዙፍ የሰብአዊ አጀንዳዎች ይቀርቡበታል። ዘንድሮ ለምሳሌ መድረኩ የዓለም ባንክና ዓለም አቀፉ የቀይ መስቀል ኮሚቴ በጋራ በሰብአዊ እርዳታ ላይ ያተኮረ ዘመቻ ይጀምራሉ። ዓላማውም ለሰብአዊ ቀውሶች መፍትሄ የሚሆኑ ከአጭር ጊዜ ወደ ረጅም ጊዜ እርዳታ የሚሰጡበት አዲስ አሰራር ለመግባት ነው። የተባበሩት መንግሥታት የረድኤት ድርጅቶች ጥረት በዚህ ለአንድ ሳምንት በሚዘልቀው ጉባኤ ላይ ጎልቶ ይታያል። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢስሊ ግጭቶችና ረሃብ እንዲሁም የዲጂታል ቴክኖሎጂን በሰብአዊ እርዳታ ዘርፉ ስለመጠቀም ለመጠቀም በጋራ የተዘጋጀውን ፕሮግራም ያስተዋውቃሉ። የዓለም የምግብ ፕሮግራም ቃል አቀባይ እርቭ ቨርሁስል በበኩላቸው ቡድኑ ለዘመቻው እርዳታ ያስፈልገዋል ብለዋል። በዳቮስ የምጣኔ ሀብት ጉባኤ የሚሳተፉ አብዛኞቹ ኩባንያዎች ስለ ምግብ ዋስትና ኢንቨስትመንት የሚረዱ በመሆናቸው ለንግዱ መሳካት እጅግ ጠቀሜታ አላቸው ብለዋል። በዓለም ዙሪያ ሕይወት ያተርፋል፣ ጠንካራ ገበያም ይገነባል። እንደ እውነቱማ የዜጎችን አመታዊ አማካይ ገቢ በአስራ ስድስት ነጥብ አምስት በመቶ ይጨምራል። በሕይወት ዘመኑ የሚቆጥበውን ገንዘብም በ46 በመቶ ያሳድጋል። ከ110 ሀገሮች የሄዱ ከ3000 በላይ የሚሆኑ የዓለምን ኢኮኖሚ የሚያሽከረክሩ የንግድ መሪዎችና የረድኤት ድርጅቶች ይህን የዘንድሮውን የዳቮስ መድረክ የሚያዩት ከዓለም መሪዎች ጋር ያለውን ግንኙነት ለማጠናከር ጠቃሚ ዕድል እንደሆነ ነው። የዩኤንኤችሲአርና የዩኒሴፍ መሪዎች እንዲሁም የተባበሩት መንግሥታት የልማት መርሃ ግብር አስተባባሪ በመድረኩ ላይ ይገኛሉ። ክቡራትና ክቡራን አድማጮች ቀደም ሲል የተጠቀሰው የዩናይትድ ስቴትስ ሶስተኛው አመታዊ የሴቶች ሰልፍን የሚመለከተው ዘገባ በመጽሔት ዝርዝሩ ይቀርባል ቀደም ሲል ያደመጣችሁት የተባበሩት መንግስታት ድርጅትና ዓለም አቀፍ የረዳኤ ድርጅቶች መሪዎች ዛሬ ዳቮስ ስዊዘርላንድ በዓለም ምጣኔ ሀብት ላይ ያደረጉትን አመታዊ ጉባኤ የሚመለከት ሊሳ ሽላይን ከጄኔቫ ያደረሰችን ሶሎሞን ክፍሌ ያቀረበውን ዘገባ ነበር የዜናው ክፍለ ጊዜ አበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ አጭር ሞገድ በ22 ሜትር ባንድ በ13765 ኪሄዝ በ25 ሜትር ባንድ በ12040 ኪሄዝ በ31 ሜትር ባንድ በ9485 ኪሄ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ጥር 13 2011 ምሽት ፕሮግራም ነው። ህልም አለኝ ይታየኛል፣ አራቱ ትናንሽ ልጆቼ አንድ ቀን በቆዳቸው ቀለም ሳይሆን በማንነታቸው ይዘት የሚለኩበት ሀገር ውስጥ እንዲኖሩ ዛሬ ህልም አለኝ። በዩናይትድ ስቴትስ የሲቪል መብቶች ተሟጋች ታጋይና መሪ ማርቲን ሉተር ኪንግ በህይወት ቢኖሩ ኖሮ ዛሬ ልክ ዘጠና ዓመት ዕድሜያቸውን ይደፍኑ ነበር። ዛሬ ጠዋት እንደውም ለልጆቼ ያንን ንግግር ሳሳያቸው ነበረ ቪዲዮን። ምክንያቱም ማንም ቤትም ዓለም የሚኖር ልጅ ወይም ማንም ሰው አዳምጦት ልቡ ውስጥ የሚገባ ዩኒቨርሳል የሆነ ሰብአዊነትን ለሰው ልጅ የሚያስተምር እና አቅጣጫ የሚሰጥ ታሪካዊ ንግግር ነው። አቶ ቴዎድሮስ አበበ በዋሽንግተን ዲሲው ሃዋርድ ዩኒቨርሲቲ የቤተ ክምችት ከፍተኛ ባለሙያ ናቸው። የዶክተር ኪንግ ህልም በኢትዮጵያዊ አይን በሚል ርዕስ ጽፈዋል። ዛሬ በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው የማርቲን ሉተር ኪንግ ቀን አነጋግረናቸዋል። አቶ ቴዎድሮስን ዘግየት ብለን ይዘናቸው እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜና ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገራለን። ቀዳሚውም የዕለቱ አብይ ርዕስ ነው ከኢትዮጵያ ከኢትዮጵያ መንግሥት ጋር አስመራ ላይ የደረሰውን ስምምነት ተግባራዊ ለማድረግ በቁርጠኛነት እየሠራ መሆኑን የኦሮሞ ነጻነት ግንባር ኦነግ ገልጿል። ከታጣቂዎቹ ጋር ለመወያየትና የስምምነቱን አፈጻጸም ለማመቻቸት መሪዎቹ ወደ የአካባቢው እንደሚንቀሳቀሱ የኦነግ ምክትል ሊቀመንበር አቶ አራርሳ ቢቂላን ለቪኦኤ ተናግረዋል። አቶ አራርሳ ቢቂላን ዛሬ ያነጋገራቸው እዚያው የሚገኘው ሪፖርተራችን ሙክታር ጀማል ነው። ሙክታርን መስመር ላይ ይዘነዋል። ሙክታር ይሰማል? ይሰማኛል ሰለሞን። እንደምን አመሸ ሙክታር? ደህና እንደምን አመሻችሁ። እግዚአብሔር ይመስገን። እስቲ ወደ ቃለ ምልልስህና ወደ ዘገባህ እንመለስና ከአቶ አራርሳ ጋር ያደረግከው ውይይት መነሻ ምን ይመስል ነበረ? አመሰግናለሁ ሰለሞን። እንደሚታወቀው የኦሮሞ ነጻነት ግንባር ከኢትዮጵያ መንግሥት ጋር አስመራ በደረሰው ስምምነት መሰረት በሰላም ወደ ሀገር ገብቶ ለመታገል መስማማታቸው ሲነገር ቆይቷል። ይህ ስምምነት ግን ገቢራዊ አልሆነም፣ በሚል ሁለቱ ድርጅቶች ሰጣ ገባ ውስጥ መግባታቸው ይታወቃል። ኢህአዴግና ኦሮሞ ነጻነት ግንባር በተለይ ከኢህአዴግ ውስጥ ኦሮሞ ዴሞክራሲያዊ ፓርቲ ኦዴፔ ኦዴፓ ማለት ነው። ይህ ሰጣገባ ደግሞ ስምምነቱ አልተፈጸመም የተባለው ከሁለቱም ወገን ነው፣ ወቀሳ ሲቀርብ የነበረው የኦሮሞ ነጻነት ግንባር ያመጣናቸው ወደ ስልጠና እንዲገቡ ያስገባ ናቸው ታጣቂዎች በአግባቡ አልተያዙም ብሎ፣ ኦዴፓ ደግሞ የለም፣ መጀመሪያውኑ ኦነግ ይህንን ውል ወይ ደግሞ ስምምነቱን ተፈጻሚ ማድረግ ስለማይፈልግ ነው ይህ ችግር እየተወሳሰበ የመጣው እና ውጥረቱ የባሰው የሚል ሌላ የሰጣገባውን ሁለቱም ምክንያቶች ሲያቀርቡ ነበር። ስምምነቱ ይዘቱ ደግሞ በተመለከተ የኦሮሞ ነጻነት ግንባር ታጣቂዎች ወደ መንግስት የጸጥታ አካል በመቀላቀል በመዋሀድ የሀገር የጸጥታ አካል ይሆናሉ የሚል ነበር። ይህ ነው ዘግቶ ዛሬ ድረስ ለጦርነት ጭምር እየዳረገ ያለው አካባቢውንም እያመተ ያለው። ስምምነቱን በተመለከተ የኦሮሞ ነጻነት ግንባር ምክትል ሊቀመንበር አቶ አራታ ቢቂላ ይህንን ለአሜሪካ ድምፅ ተናግረዋል። ወጀናን ከኛ ወሌ ገልሴ ከኛ ስመዱሮ ወሌ ገለሰን አከደፌ ወዲ ወሌ ኦሮሞ ከወሊገልሙዶከኦሮሞ ነጻነት ግንባርና ከኢትዮጵያ ፌዴራል መንግስት የተዋቀረ ኮሚቴ ከአሁን ቀደም የተስማማነበትን ስራ ላይ ለማዋል እየተንቀሳቀሰ ነው። አቋማችንና ስምምነታችን ያው የበፊቱ ነው። በፍጥነት ስራ ላይ ውሎ ህዝብን ያሳሰበው ችግር በአጭር ጊዜ ውስጥ ተፈጻሚ እንዲሆን ነው አቋማችን። ሙክታር አሁን ትጥቅ ያልፈቱ ታጣቂዎች እንዳሉት ኦነግ ይሰማል። እንዲያውም ከየአካባቢው የሚታዩ ሁከቶችን ከዚሁ ከነ ትጥቁ ነው ከሚባል ታጣቂ ኃይል ጋር የሚያያይዙ አሉ። አንዳንዶች ደግሞ ጥቃት ፈጽመውም ኦነግ ነን የሚሉ አሉ። ምንም እንኳን በቅርቡ የምናስታውሰው ኦነግ ያስተባበለበት አጋጣሚ የነበረ ቢሆንም ለመሆኑ ከዚህ ጋር የተያያዘ ሁኔታ አንስተውልሃል አቶ አራርሳ ቢቂላ? በእርግጥ ትጥቅ የታጠቀ የኦነግ ሰራዊት በሀገር ውስጥ እንደሚንቀሳቀስ አቶ አራርሳ ቢኪላ አንስተዋል። ይህንንም ወደ ሰላም ለመመለስና የተገባበትንም ሰቃገባ ለማርገብ በተለይ በአባገዳዎች በእምነት አባቶች እና በተለያዩ አዛውንቶች የተጀመረውን ሽምግልና እንደ ኦነግ ሽማግሌዎቹ የሚያነሱትን ነገር እንቀበላለን፣ እየተነጋገርንም ነው ነው ብለዋል። በተለይ ውሉን ለመፈጸም ሲባል ትልቁ ነገር መታወቅ ያለበት በሰላም ነው እንታገላለን ብለን ወደ ሀገር የገባ ነው። በሰላም ለመታገል ደግሞ ያለውን ነገር ከመንግስት ጋር በቅርበት ለመወያየት ዝግጁ ነን የሚል ነው አቶ አራፍታ ቢኪላ ያነሱት። በቅርብም ይህንኑ ሀሳብ አንስተው በተለያዩ ሚዲያዎች ሲናገሩ ነበሩ። አቶ አራታ የኦሮሞ ነፃነት ግንባር ታጣቂም ይህንን በማወቅ ከድርጅቱ የሚተላለፍለትን መልእክት በመቀበል ወደ ገቢራዊነቱ ወደ ተግባርነቱ እንዲሳተፍ ጥሪ አቀርበዋል። አቶ አራሳ ይህንን በተመለከተ በተለይ በቅርብ ሽማግሌዎቹ ያደረጉላቸውን ጥሪና ውይይትም እንደሚያከብሩ ሁሉንም እንደሚቀበሉም ነው ያነሱት። ይህን በተመለከተም አቶ አራሳ ያነሱ ካለ እሱንም እንስማ። ወራኒ ኬኛ አኩመጅሩ አካወሊገልሴ ለፋቀሙ ሰንት መወረት ገሌ ተዋጊዎቻችን ቀደም ብለን በተስማማነው መሠረት ካምፕ ይገቡና ስልጠና ወስደው ከኦሮሚያ ወታደራዊ ኃይሎች ጋር ተዋህደው አገልግሎት ይሰጣሉ። ይህን የድርጅታችን አቋም ህዝቡ እንዲረዳ እንፈልጋለን። ሙክታር፣ ከዚህ በፊትም እንግዲህ ትጥቅ ያስቀመጡ የኦሮሞ ነፃነት ግንባር ታጣቂዎች እንደነበሩ ይታወቃል። ወደ ካምፕም ወደ ሰፈርም ገብተው የነበሩ እንዳሉ ይታወቃል። እና እነሱን በተመለከተ የተከታተልከው ያገኘኸው አሁን ስለሚገኙበት ሁኔታ የደረሰ መረጃ አለ? ወይም ከአቶ አራርሳ ጋር ያነሳችሁት ጉዳይ አለ? በዚህ ጉዳይ ላይ እሱን በተመለከተ ቢያንስ ወደ ሰባት መቶ በላይ የሚሆኑ ወደ ኦሮሚያ ፖሊስ እንደገቡ የሁለቱም አካላት ከኦነግም፣ ከኦሮሞ ዲሞክራቲክ ፓርቲም ስለ ሲገለጽ ነበረ። ይሄ ሁለቱም ተመሳሳይ ሀሳብ ነው የሚገልጹት። ሌላኛው ደግሞ በሁለት በሶስት ረድፍ ወይ ደግሞ በሶስት መደብ የተመደቡ አሉ። የተወሰኑ በራሳችን ወደ ቤታችን ገብተን የራሳችንን ኑሮ እንኖራለን ብለው የራሳቸውን ኑሮ ከሁለቱም ተገለው መኖር የሚፈልጉ አሉ። እንደዚያውም ደግሞ የተለያየ ሙያ ላይ የነበሩ የቢሮ ሰራተኛ ወይ ደግሞ ሲቪል ሰርቫንት የማህበራዊ አገልግሎት ቢሮ ሠራተኛ ሆነው የመንግስት ተቀጣሪ ሆነው ወደ ትጥቅ ገብተው የነበሩ የተለያየ ትምህርት ደረጃ እና ሙያ ያላቸው ደግሞ ወደ ሙያቸው መንግስት ተመድቧቸው ሰላማዊ ኑሯቸውን እንዲቀጥሉ እና ከኦነግ ጋር በፖለቲካ መቀጠል እንፈልጋለን የሚሉም ሶስት እና አራተኛው ወደ ፖሊስ ወይ ደግሞ ፀጥታ አካል መመደብ እንፈልጋለን የሚሉ ነበር። ከዚህ ውስጥ ወደ ሰባት መቶ የሚሆኑ ወደ ፖሊስ ተመድበው አሁንም ስልጠና ላይ ይገኛሉ፣ ፖሊስ ኮሌጅ። ሌሎቹ ደግሞ በዚሁ ባሉት መሰረት ወደ የቤታቸውና ወደ የኦነግ የፖለቲካ አሰራር መግባታቸው ከዚህ ቀደሙ ሲገለጽ ነበረ። ነገር ግን አሁን በትጥቅ ሄሎ ሄሎ፣ ሙክታር ክቡራትና ክቡራን አድማጮች እንግዲህ እንደምታዳምጡት የሰሞኑ የስልክ ሁኔታ ከኢትዮጵያ ጋር አስቸጋሪ ነው። ነገር ግን ሙክታር ከሞላ ጎደል ሙሉ ገጽታ ያለው ዘገባውን አድርሶናል። እናመሰግናለን ሙክታር። የስልኩ መስመር እንደተሻሻለ ተጨማሪ ዘገባ ካለው ይዘነው ለመመለስ እንሞክራለን። በተጨማሪ ቀናትም እየተከታተልን ሌሎች ዘገባዎች እናሰማቸዋለን። ይህ በእንዲህ እንዳለ ግን የኦሮሞ ነጻነት ግንባር ኦነግ መሪዎችና መሪዎቼና አባሎቼ እየታሰሩ ናቸው ሲላ ኦነግ ይህንን የገለጸው የኢትዮጵያ መንግስት በኦሮሞ ነጻነት ግንባር አመራርና አካላት እንዲሁም አባላቱ ላይ የሚያካሂደውን ዛቻና እስራት በአስቸኳይ ያቁም ሲል ከትናንት በስቲያ ቅዳሜ ባወጣው መግለጫ ነው። መንግስት ባለፈው ሳምንት ባወጣው መግለጫ ታጥቀውና ሳይታጠቁ የሚንቀሳቀሱ ስምንት መቶ ሰላሳ አምስት ግለሰቦችን ቁጥጥር ስር አውያለሁ ማለቱ ይታወሳል። የኦነግን የቅዳሜውን መግለጫ አስመልክቶ ከፌዴራል ፖሊስ ኮሚሽን፣ ከመከላከያ እና ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረገው ጥረት እንዳልተሳካለት ገልጾ ናኮር መልካ ተከታዩን ዘግቧል። የኦነግ ማዕከላዊ ኮሚቴ አባል አቶ ሚካኤል ቦረን እነማን እንደታሰሩና ለምን እንደታሰሩ ጠይቀናቸው ተከታዩን መልስ ሰጥተውናል። መታሰራቸው እርግጥ ነው። ጓድ ጀቤሳ ገቢሳ የሸኔ ጉሚ አባልና የፖለቲካ ዘርፍ ኃላፊ ናቸው። ከእርሳቸው ጋር ወደ ስድስት የሚሆኑ አባሎች ናቸው የተያዙት። እነዚህን ሰዎች የያዘው የኢትዮጵያ የደህንነት ኃይል እንደሆነ ነው ያለን መረጃ የሚጠቁመው። እነዚህ ሰዎች ያጠፉት ምንም ነገር የለም። ከዋናው መስሪያ ቤታችን ጉለሌ ጽሕፈት ቤት ሥራ ላይ ውለው ሲወጡ ተያዙ መባሉን ሰማን። ኮሎኔል ገመቹና ፈቃደ የሚባል ጓደኛቸው ሜክሲኮ አካባቢ እንደተያዙ ሰምተናል። የኦነግን አባሎችና ደጋፊዎች በመላ ኦሮሚያ እየያዙ ወደ እስር ቤት እያጋዙ ነው። ነገር ግን እስሩ ከጥፋት ጋር የተያያዘ አይደለም። የኢትዮጵያ መንግሥት በኦነግ ላይ እያደረገ ያለው የፖለቲካ ጫና ነው እንጂ ጥፋት አጥፍተው አይደለም የታሰሩት። ስለ ግለሰቦቹ መታሰር መንግሥትን በሽማግሌ እንደሚጠይቁም ገልጸዋል። ስለ እስራቱ ከመንግስት ለማጣራት ያደረግ ነው ሙከራ አልተሳካም። ከዚሁ ጋር በተያያዘ የምዕራብ ኦሮሚያ የማዘዣ ማዕከል እዝ ኢንዶክትሪኔሽን እና ሕዝብ ግንኙነት ኃላፊ ኮሎኔል ጌትነት አዳ ነው በምዕራብ ኦሮሚያ በተከሰተው አለመረጋጋትና ግጭት ጋር ተያይዞ የተጠረጠሩ ግለሰቦችን ቁጥጥር ስር ማዋል መቀጠሉን ተናግረዋል። ማዘዣ ማዕከሉ ባለፈው ሳምንት ባወጣው መግለጫ ከያዛቸው ስምንት መቶ ሰላሳ አምስት ታጥቀውና ሳይታጠቁ ከሚንቀሳቀሱ ግለሰቦች በተጨማሪ ሌሎችም ቁጥጥር ስር ውለዋል። ሪፖርቱ እየተዘጋጀ በመሆኑ ሰሞኑን ይፋ ይሆናለን ብለዋል። በቁጥጥር ስር ስለዋሉ ታጣቂዎች የሚከተለውን ተናግረዋል። እየተደረገ ያለው ኮሌ ኮሌ በሚል ከህብረተሰቡ ተጠርጣሪዎቹ በምዕራብ ኦሮሚያና ቤኒሻንጉል ጉሙዝ ክልል የሚገኙ አምስት ዞኖች ማለትም ምስራቅ ምዕራብና ቄለም ወለጋ ዞኖች እንዲሁም ከቤኒሻንጉል ጉሙዝ ካማሺና መተከል ዞኖች መረጋጋት እንዳይኖር አድርገዋል ተብለው የተያዙ ሲሆን በሂደቱ እጅ የሰጠ ወይም ጉዳት የደረሰበት ስለመኖሩ ጠይቄያቸው እንዲህ ብለዋል። ያቁም ነው ይህም ያክል ከማደግ ይህምን ያክል እንደዚህ በለ ምናምን የሚለው ነገር በማጣራት ሂደት ላይ የሚገለጽ ነው። ማን ነው ሆነ እያደረገ ያለው ናም ቴክኒካሊ ከታየ በኋላ ተጠርጣሪዎች ሚመለከተው አካል ምርመራ ከተደረገ በኋላ ይሆናል ብለን እንጠብቃለን። እነዚህ ተጠርጣሪዎች ቁጥጥር ስር ሲውሉ ስለሚደረጉ ጥንቃቄዎችም ገልጸዋል። ሙሉ በሙሉ ተጠርጣሪዎቹ በኦሮሚያ እና ቤኒሻንጉል ጉሙዝ ክልል በሚገኙ ጊዜያዊ ማቆያ ቦታዎች እንደሚገኙ ኮሎኔል ጌትነት ተናግረው በቁጥጥር ስር እየዋሉ የሚገኙ ግለሰቦች ጉዳያቸው ከተጣራ በኋላ ከወንጀል ነፃ የሆኑ የሚለቀቁና ወንጀል የፈጸሙ ደግሞ ተጠያቂ እንደሚሆኑ ገልጸዋል። ተጠርጣሪዎቹ በማዘዣ ማዕከሉ በቁጥጥር ስር ከዋሉ ወዲህ በአምስቱም ዞኖች መረጋጋት እየተመለሰ መምጣቱንና ተቋርጠው የነበሩ የተለያዩ አገልግሎቶች እየተጀመሩ መሆኑንም ገልጸዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ። እንግዲህ በአንድ በኩል የኦሮሞ ነጻነት ግንባር አስመራ ላይ የደረሰውን ስምምነት ተግባራዊ ለማድረግ በቁርጠኝነት እየሰራ መሆኑን እንዲያውም በጋራ በተዋቀሩ ሽማግሌዎችን ባካተቱ ኮሚቴዎች ጭምር ለመስራትና ታጣቂዎቹን ወደ ካምፕ ለማስገባት እየተንቀሳቀሰ መሆኑን እየገለጸ ነው። በሌላ በኩል ደግሞ እንዲህ አይነት የመታሰርና የመሳሰሉ ብሶቶችን እያሰማ ነው። ሁኔታው ምን እንደሚመስል እንግዲህ እየተከታተልን ከሰሞኑም ተጨማሪ ዘገባዎችን እናደርሳለን ከኦሮሚያ ገዢ ፓርቲ ኦዴፓ ከሌሎችም የአስተዳደር አካላትና ከፌዴራል መንግስቱም ጭምር ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙክታር ጀማልና ናኮር መልካን አመሰግናለሁ። የትንታኔው መጽሔት ይቀጥላል። የሐረር ከተማ የውሃ ችግር በከፊል እየተቃለለ መሆኑ የተሰማ ነው። ከተማዊቱ የውሃ ምንጮች አንዱ የሆነው የኤረር ግድብ አቅርቦት በአካባቢው ነዋሪዎች ተቋርጦ መቆየቱ ተዘግቧል። ነዋሪዎቹ የአካባቢው የከርሰ ምድር ውሃ እየተመናመነ ስለሆነ ለእርሻ የሚሆን ውሃ እንዲለቀቅላቸው፣ እንዲሁም ለግድቡና ለውሃ ጣቢያው መስሪያ ቤት ሲባል ከይዞታዎቻቸው እንዲነሱ የተደረጉ ሰዎች ቀደም ሲል የተከፈላቸው ካሳ እንዲሻሻልላቸው መጠየቃቸው ተገልጧል። ክልሉ በነዋሪዎቹ ጥያቄዎች ተስማምቶ ውሃው መለቀቅ መጀመሩን የክልሉ ውሃና ፍሳሽ አገልግሎት ባለሥልጣን ሥራ አስኪያጅ አቶ ተወልዳ አብዶሽ አመልክተዋል። ከነዋሪዎቹ ጋር የተደረሰውን ስምነት ተግባራዊ ማድረግ ለመፍትሄው ዘላቂነት አስፈላጊ መሆኑን የክፍሉ የፍትሕና የጸጥታ ጉዳዮች ቢሮ ኃላፊ አቶ አህመድ ዩሱፍ ተናግረዋል። አዲስ ቸኮል ከሐረር ተጨማሪ አለው። ከሶስት ወር ላላነሰ ጊዜ ምንም አይነት የውሃ አቅርቦት አግኝቶ ለማያውቀው ቀበሌ አስራ ስድስት ወይም ሀኪም ጋር አካባቢ ውሃ በመልቀቅ የተጀመረው የውሃ አቅርቦት አሁን ከፊሎቹን የከተማን ሰፈሮች አዳርሷል። ውሃው ከገባ በኋላ በከተማው ላይ ለረጅም ጊዜ አገልግሎት ያላገኙ አካላት ውሃ እንዲያገኙ የተደረገበት ሁኔታ ነው ያለው ከሐረር ቢራ ፋብሪካ በላይ ያሉ ቀበሌ አስራ ስድስት ጋራው ላይ ነዋሪዎችና እንደዚሁም ከዛም ወረድ ብሎ ችግኝ ጣቢያ ብሎ አቀበሌ አስራ አምስት እና ሚካኤል አካባቢ በቀጣይነት ገተር አካባቢም ችግሩን ደረጃ በደረጃ ለመቅረፍ ጥረት እየተደረገ ለሚገኘው በተቀመጠ አቅጣጫ መሰረት ውሃው ለመጀመር ችሏል ማለት ነው። የውሃ አቅርቦቱ አሁንም ገና ያላደረሳቸው አካባቢዎች አሉ። በቂ የውሃ አቅርቦት ስለሌለ ነው በዙር ሰፈሮችን ለማዳረስ ጥረት የሚደረገው። ከዚህ በፊት ያናገርኳቸው የከተማ ነዋሪዎች ውሃ ይደርሳቸው የነበረው በወር አንዴ ነው። የሚመጣልን በፈረቃ ነው ያው የድሬዳዋ ውሃ ነው የምንጠብቀው ነው የሚሉት ከታች የሚመጣ ውሃ ሙሉ በሙሉ እንደሌለ ነው። የውሃ ልማት ባለስልጣኖች የሚያወሩት ዛሬም ሄደን ጠይቀን ነበረ። አሁን የኤረር ውሃ መለቀቁ የውሃ ችግሩ ሙሉ በሙሉ ባይቀርፍም ቢያንስ በወር አንድ ቀን ይደርስ የነበረን ውሃ ወደ አስር ቀን እንደሚያወርደው የውሃና ፍሳሽ ባለስልጣኖች ስራ አስኪያጅ አቶ ተወለድ አብዶች ይናገራሉ። የአረር ከተማ ከድሬዳዋ ከሀረማያና ከኤረር ሶስት የውሃ ምንጮች ያሏት ሲሆን የድሬዳዋው መስመሩ ከሁሉም የተሻሉ አቅርቦት ቢኖረውም ከደንገጎ ጀምሮ ለኢሬሳ አዴሌ ሀረማያና ወደ ከተሞችም የውሃ ምንጭ ስለሆነ ለአረር የሚደርሰ ውሃ መጠን አነስተኛ ነው። እሱም ቢሆን አልፎ አልፎ በኤሌክትሪክ አቅርቦት መቆራረጡ እንደሚዛነፍ ራቶ ተወለዳ የሚናገሩት ከሀረማያ ጉድጓድ ተቆፍሮ የሚወጣው ውሃ መጠን ግን አነስተኛ ነው። በመሆኑም ከድሬዳዋ ቀጥሎ ብዙ ሰፈሮችን የሚያዳርሰው ከኤረር ተቆፍሮ የሚወጣ ውሃ ነው። ሆኖም በሐረሪ ክልል ስር የሚገኘው የኤረር ገጠር ቀበሌ ነዋሪዎች ለውሃ ማጠራቀሚያ ግድብና ለጣቢያው ግንባታ ሲባል መኖሪያችንና የእርሻ መሬታችን ብንሰጥም የተሰጠን ካሳ ግን በቂ አይደለም በሚል በአመቱ መጀመሪያ ላይ አቅርቦቱን አቋርጠውት እንደነበር ነዋሪዎች ይናገራሉ። የአሜሪካ ድምጽ ራዲዮም ይህንኑ ዘግቦ ነበር። ጥቅምት ሁለተኛ አጋማሽ ላይ ከነዋሪዎቹ ጋር ስምምነት ተደርሶ የኤረር ውሃ ተለቆ ነበር። ሆኖም ወር ገደማ ከቆየ በኋላ የቀበሌ ነዋሪዎች ከካሳ ጋር በተያያዘ መስመሩን ድጋሚ ዘግተውታል። አሁን ተቋርጦ ነበረ። ብር ሁሉ ክፍሉን ደረጃ ነበር። ህብረተሰቡ የሚጠቀምበት ነው። ያለ ውሃ መኖር አይችልም። ውሃ መምጣት ጀምሮ ነበረ። መሀል ላይ እንደገና ያቋረጡት መንገድ ላይ ቆርጠውት ያው እርሻ እያጠጡበት ነው። የካሳ ጥያቄው ተገቢ የሆነና ያልሆነ ገጽታዎች እንደያዘ አቶ ተወለዳ ከዚህ በፊት በሰጡን ቃለ ምልልስ ገልጸው ልን ነበር። እንደ እርሳቸው ገለጻ በትክክል ለግድቡ ሲባል ከቦታቸው የተነሱ የካሳ ይሻሻለንን ጥያቄ መጠየቃቸው ተገቢ ቢሆንም በዚህ ሽፋን ግን የማይመለከታቸውም ጠያቂ እንደነበሩ ይናገራሉ። በጣም አስገራሚ የሆነ የካሳ ጥያቄ አለ ማለት ምንም ጉዳትም ሳይደርስበት ተበድያለሁ ብሎ የሚቀርብም አለ እነኚህ ሌሎቹ ደግሞ ቧንቧ መስመር ያለፈባቸው በወቅቱ የአንድ ሲዝንን የእርሻ ሁኔታ አዛብቶ ከዛ በኋላ ቧንቧ ከተቀበረ በኋላ የእርሻቸው የተመለሰላቸው ሰዎች አሉ። የነሱ በክልሉ በኩልም ተነጋግረን አቋም የተያዘው ምንድን ነው? አንደኛ ሙሉ በሙሉ መሬታቸው አልተወሰደም። በዛን ጊዜ ካሳ ተከፍሏቸዋል እና ለሁሉም ሀያ ኪሎ ሜትር ወይም አስራ ስምንት ኪሎ ሜትር ካሳ ድጋሚ የሚታይበት ሁኔታ አይኖርም ነው እና በዛ መሰረት እየተካሄደበት ነው ያለው። ግን ጠያቂ ሁሉም ነው ማለትም፣ ምንም ጉዳት ያልደረሰበትም እዛ አካባቢ ያለውም በስመ ካሳ ጥያቄ የሚያነሱ አሉ። ከወር በፊት የክልሉ ፍትና ፀጥታ ቢሮ ኃላፊው ነው የተሾሙት አቶ አህመድ ዩሱፍ ችግሩ የተጠራቀመ ኢፍታዊ አስተዳደር ውጤት ነው ይላሉ። በጊዜው የነበረው ጊዜ ሁኔታም የራሱ ተጽዕኖ ያለበት ሁኔታ ነው። ህዝብን ድምፅ፣ የህዝብን እውታ፣ የህዝብን ሮሮ ከማዳመጥ የአመራር ውሳኔ ብቻ የሚታይበት ሁኔታዎች ጎልቶ የሚንጸባረቁበት ሁኔታ ነው የነበረው። ከዚህ አንጻር ህብረተሰቡ ከእንደዚህ አይነት አስተዳደራዊ ችግሮች ቅሬታ ያላቸው እና ልገመትላቸው ከሚገባው ስታንዳርድ በታችም ግምት የተሰጣቸው እና አንዳንዶቹ ደግሞ ምንም ግምት ሳይሰጣቸው እስከ ማሰር ድረስ መሬታቸውን በመቀማት የተወሰደባቸው ሁኔታዎች ነው ያሉት። ይህንን በአካል በክልሉ ፕሬዚዳንት ዳይሬክሽን የተሰጠን እስከ ወረዳው እስከ ቀበሌ ድረስ እስከ ቦታው ድረስ ወርድን ያየንበት ቦታዎች አሉ። የተወሰኑት ቦታዎች አካባቢ ላይ እውነተኛ መሆኑን መሬት ላይ ያረጋግጥነው ያረጋግጥነውን ክፍያውን መፈጸም እንዳለበት ከህዝብ ውስጥ ከህብረተሰብ ውስጥ ኮሚቴ አወቀ ከባለሙያ እዛ የተመደቡት ባለሙያዎች አንዳንዱ የህዝብን ችግር ለአመራሩ ሳያመጣ ራሱ አመራርና ክልላዊ መንግስቱንና ወረዳውን፣ ህዝቡን የሚያጋጭ ሁሉ ህብረተሰቡ ከኮሚቴ ውስጥ እንዲያወጣ ነው ያረግነው። ስለዚህ ከዚህ አንፃር ይሄ ችግር እኛ እንቀርፋለን ብሎ ወስዶ ኦድመውስጥ እየሰሩበት ነው ያለው። አሁን የኤረር ውሃ ችግር ሊፈታ የበቃውም የክልሉ ውሃና ፍሳሽ ከተማ ስራ አስኪያጅ፣ ፍትህና ጸጥታ፣ የአገር ሽማግሌዎችና ቄሮዎች የተሳተፉበት ውይይት ከነዋሪዎች ጋር ከተካሄደ በኋላ ነው ተብሏል። ይህ ጊዜያዊ ስምምነት ግን ዘላቂነት እንዲኖረው ከነዋሪዎች ጋር የተደረሰው ስምምነት ወደ መሬት ወርዶ አስፈላጊው ካሳ መክፈልና የህግ የበላይነትን የሚያረጋግጡ እርምጃዎችን በመውሰድ መጀመሪያውኑም በቂ ያልሆነ የውሃ አቅርቦት በድጋሚ እንዳይቋረጥ ማድረግ አስፈላጊ ነው ይላሉ አስተያየት ሰጫዎች። የክልሉ ፍትህና ጸጥታ ቢሮ ኃላፊው አቶ አህመድ ዩሱፍም እዚህ ላይ ትኩረት ሰጠው እንደሚሰሩ ይናገራሉ። ለአሜሪካ ድምጽ ራዲዮ ተጠናቅሮ የቀረበ ዘገባ አዲስ ቸኮ ላይ ቀጥሮ ሄደዋል። አመሰግናለሁ አዲስ ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ዋሽንግተን ዲሲ ላይ ከትናንት በስቲያ ቅዳሜ የተካሄደው ሦስተኛው ዓመታዊ የሴቶች ሰልፍ ካቻምና ከታየው በመጠኑ ያነሰ እንደነበረ ተዘግቧል። የመጀመሪያው ሰልፍ የተካሄደው ፕሬዚደንት ትራምፕ ቃለ መሐላ በፈጸሙ ማግስት ነበር። የቅዳሜው ሰልፍ እንደ ሌሎቹ ሁሉ ሴቶችም ወንዶችም የወጡበትና ሞቅ ያለም እንደነበር ኬትሊን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ታቀርበዋለች። በብዙ ሺህ የሚቆጠሩ ወንዶችና ሴቶች ኃይለኛ ንፋስ የተቀላቀለበት የክረምት ዝናብ ሳይበግራቸው በዋሽንግተን ጎዳናዎች ተሰባስበው ከፊል የመንግሥት መስሪያ ቤቶች መዘጋትን ፕሬዚዳንቱ ለመገንባት የሚፈልጉት የድንበር ግንብን በማንሳት እንዲሁም የሴቶች እኩልነትና ጽንስን የማቋረጥ መብት እንዲከበር በመጠየቅ ሰልፍ አካሄደዋል። ሚያ ኤቪስ ሩብል የተባሉ ጾታቸውን የቀየሩ የአካል ጉዳተኛ ኮሪያዊት አሜሪካዊት ሴት የወቅቱን ሰልፍ በማዘጋጀት ተግባር ተሳትፈዋል። በማንነታቸው የበለጠ መብት ለማግኘት እየታገሉ መሆናቸውን ገልጸዋል። ያለኝ ተስፋ እነዚህ የተለያዩ ማንነቶች እንዴት ሀሳብ እንደሚለዋወጡ መነጋገሩ እንዲቀጥል ነው። በተለይም በእስያ አሜሪካውያን ማህበረሰብ ዘንድ ስለ አካል ጉዳተኞች ለመነጋገር መቻላችን ምን ያህል ጠቃሚ መሆኑን መገንዘብ ነው። የአሁኑን ሰልፍ ከሌሎቹ ለየት የሚያደርገው ተጨባጭ አጀንዳ ይዘው ለመውጣት መቻላቸው መሆኑን አዘጋጆቹ አስረድተዋል። የሴቶች የሰልፍ ምክትል የኮሚኒኬሽንስ ኃላፊ ሶፊያ ኤልማን ያብራራሉ። በእውነቱ ተጨባጭ የሆኑ የፖሊሲ ጥያቄዎች ናቸው የቀረቡት። ትላንት ያቀረብነው የሴቶች አጀንዳ ማለት ነው። የፖሊሲና የንቅናቄ ጠበብት በሆኑ ከሃምሳ እስከ ሰባ በሚሆኑ የተለያዩ ሴቶች የተቀየሰ ነው ከቅርብ ጊዜያት ወዲህ በሴቶች ሰልፍ መሪዎች ዙሪያ የተነሳው ጸረ ሴማዊነት ክስ አንዳንድ ሴቶችን በሰልፉ ከመገኘት አልገታቸውም ከፍሎሪዳ የመጡ ሼሊ ታጀልስኬ እኔ በመሰረቱ አይሁድ እስራኤላዊት ነኝ የእኔ አይነት ሰዎች እዚህ መገኘት አከራካሪ ሊሆን ይችላል እኔ እዚህ ያለሁት ግን ጸረ ሴማዊነት በሴቶች ሰልፍ አጀንዳ ሆኖ እንዲነሳ ለማረጋገጥ ነው። ዩናይትድ ስቴትስ ውስጥ ባለፈው ወር በተካሄደው ምክር ቤታዊ ምርጫ ከዚህ ቀደም ባልታየ መልኩ ብዛት ያላቸው ሴቶች የምክር ቤት አባላት ለመሆን የቻሉበት ወቅት ቢሆንም ባለፈው ቅዳሜ በተካሄደው ሰልፍ ገና ብዙ የቀሩ ነገሮች እንዳሉ ሰልፈኞቹ ሴቶችና ወንዶች አስገንዝበዋል። አሌክስ ፌነል ያብራራሉ። ሁሉም ሴቶችን ይደግፋል። የተጨቆኑ ሰዎች ብቻ ሳይሆኑ ሁላችንም ነን። ይህ አንድ ድምፅ ያለው ማኅበረሰብ ነው። መብታቸው የሚረገጥ ከሆነ እኔንም ይነካኛል። ከዋሽንግተን ሌላ ኒውዮርክንና ሎስ አንጀለስን ባካተቱ የተለያዩ የሀገሪቱ ከተሞችም ተመሳሳይ ሰልፎች ተካሂደዋል። በሌሎች አገሮችም እንደዚሁ። አድማጮቻችን ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ላይ እንገኛለን። የሰኞ ሳምንታዊ ፕሮግራም በስለሙ ክፍል እየተዘጋጀ የሚቀርበው ስፖርት ነው። በአትሌቲክሱ ሩጫ ስፖርት ዜና ፈይሳ ሌሊሳ በአርቡ የዱባይ ማራቶን እንደማይሳተፍ አስታወቀ። አነጋግረነዋል። በእግር ኳስ የአገር ውስጥና የውጭ ፕሪምየር ሊግ ግጥሚያዎች ያሉን፣ ስለ አውስትሬልያው ኦፕን የመስክ ቴኒስም ባጭሩ የምንለው ይኖረናል። እንደምናምሽታችሁልናል። የተከበራችሁ አድማጮች አብራችሁን ቆዩ። ፈይሳ ሌሊሳ የፊታችን አርብ ዱባይ በሚደረገው ዓለም አቀፍ የማራቶን ሩጫ ውድድር እንደማይሳተፍ ተናግሯል። ከግርማቸው ከበደ ጋር ነው አጠር ያለ ውይይት ያደረገው። ለኢትዮጵያውያን አትሌቶች እጅግ የተመቸ ነው። ኃይለ ገብረስላሴና አሰለፈች መርጊያ ውድድሩን ሶስት ሶስት ጊዜ አሸንፈውታል። ዱባይ ማራቶን በወንዶቹ ላለፉት ሰባት ዓመታት በሴቶቹ ደግሞ ለ12 ተከታታይ ዓመታት የዱባይ ማራቶን ድል ከኢትዮጵያውያን አልወጣም። የውድድሩ የቦታው ክብረ ወሰን የተያዘውም በኢትዮጵያውያን አትሌቶች ነው። ባለፈው ዓመት ሞሲነት ገረመው በሁለት ሰዓት ከ04 ደቂቃ በመግባት የወንዶችን ክብረ ወሰን ሲይዝ፣ በሴቶቹ ደግሞ ሮዛ ደረጀ 2 ሰዓት ከ19 ደቂቃ ከ17 ሰከንዶች በመጨረስ ቀዳሚ ናት። በዘንድሮ ውድድርም ኢትዮጵያውያን አትሌቶች ለድል ተጠብቀዋል። ሆኖም ለድል ከተጠበቁት አትሌቶች መካከል ፈይሳ ሌሊሳ ከውድድሩ ራሱን አግልሏል። በሪ ኦሎምፒክ በማራቶን የብር የሜዳሊያ ባለቤት ከሆነ በኋላ እጆቹን በማጣመር የወቅቱን የተቃውሞ ምልክት በማሳየቱ ለሁለት ዓመታት ያህል በስደት በአሜሪካ የኖሮ ፈይሳ ባለፈው ጥቅምት ወር ወደ ሀገር ቤት ከተመለሰ በኋላ ለዱባይ ማራቶን ሲዘጋጅ ቆይቷል። ነገር ግን በሕመም ምክንያት በውድድሩ እንደማይሳተፍ አረጋግጧል። ነገሩ መሰለ አንተማችን ከዛ በኋላ በጣም ታመም። እስካሁን ድረስ ወደ ትሬኒንግ አልተመለስኩም። በዛ አሁን ከቤተሰቦቹ ጋር በአሜሪካ የሚገኘው ፈይሳ ለሌሎች ማራቶኖች ወደ ልምምድ መቼ እንደሚመለስም አስታውቋል። አሁን ከአሁን በኋላ እነሱን ነገሮች ሁኔታው ናቸው ወደ ትግር እመለሳለሁ ብዬ እገምታለሁ። በመጭው ዓርብ በሚካሄደው የዱባይ ማራቶን ከተወዳዳሪዎች ሁሉ የተሻለ ፈጣን ሰዓት ያለው ጉያ ዶላ ለአሸናፊነት ተጠብቋል። በሴቶቹ ደግሞ የሁለት ሺህ ዘጠኝ አሸናፊዋ ወርቅነች ደገፋ የአሸናፊነት ግምት ተሰጥቷታል። ወደ እግር ኳሱ ስፖርት ስንሸጋገር በዓለም ተወዳጁን የእንግሊዝ ፕሪምየር ሊግና የስፔን ላሊጋን አስቀድማለሁ። በእንግሊዝ ፕሪምየር ሊግ ባሳለፍነው ቅዳሜ ክሪስትል ፓላስን አሸንፎ ሦስት ነጥብ ይዞ የሄደው ሊቨርፑል ሰንጠረዡን በአንደኝነት ይመራል። ነጥቡን ስልሳ አድርሷል። ማንቸስተር ሲቲ በሐምሳ ስድስት ሁለተኛ፣ ቶተናም ሆትስፐር በሐምሳ አንድ ሦስተኛ፣ ቼልሲ በአርባ ሰባት በጣም ዝቅ ብሎ በአራተኛ ደረጃ ላይ ይገኛል። መሪውን ሊቨርፑልን ከዚህ ደረጃ ያደረሰው ጎል አዳኙ መሐመድ ሳለህ ፍጹም ቅጣት ክልል ውስጥ በገባ ቁጥር በቀላሉ እየወደቀ ዳኞችን ለማታለል መሞከሩን ካላቆመ ወደፊት ችግር ሊገጥመው እንደሚችል እየተመከረ ነው። በዚሁ ወደ ስፔን ላሊጋ ስንሄድ የደረጃ ሰንጠረዡን የሚመራው ባርሴሎና ነው። ኮከብ ተጫዋቹ ሊዮኔል ሜሲ ከሌጋንስ ጋር ሲጫወቱ ተቀይሮ ገብቶ ነው ቡድኑን ለድል ያበቃው። በመጀመሪያው 45 ደቂቃ ጨዋታ ወቅት ኡስማን ዴምቤሌ ነው ኳሷን እንደ ጥይት ተኩሶ እንዲመሩ ያደረገው። ሉዊስ ሹዋሬዝ ሜሲ መቶ የተመለሰበትን ኳስ ጠቆም አድርጎ ሁለት ለአንድ አደረገ። መጨረሻዋ ሴኮንድ ላይ ሜሲ ራሱ ሦስተኛዋን አክሎ ሦስት ለአንድ ወጡ። ለሌላ የፕሪምየር ሊግ ጨዋታዎች ወደ አዲስ አበባ ይሆናል የምወስዳችሁ። ግርማቸው ከበደ ተከታዩን አጭር ዘገባ ይዟል። መቀጠል ትችላለህ ግርማቸው። በሳምንቱ አጋማሽ በተካሄደውና የሊጉን መሪዎች ኢትዮጵያ ቡና እና ሐዋሳ ከተማን ባገናኘው ጨዋታ የአዲስ አበባ ቡድን አሸንፏል። ለኢትዮጵያ ቡና የማሸነፊያዋን ብቸኛ ጎል ያስቆጠረው ሱሌማን ሎኮዋ ነው። ውጤቱን ተከትሎ ኢትዮጵያ ቡና በፕሪምየር ሊጉ አናት ላይ ሲቆይ ሁለተኛ ተከታታይ ጨዋታን የተሸነፈው ሐዋሳ ከተማ ደግሞ ከሁለተኛነት ወደ አራተኝነት ዝቅ ብሏል። ከጨዋታው በኋላ ቡድናቸው በሊጉ ከሁለተኛው ሳምንት በኋላ ከአንድ ጎል በላይ አስቆጥሮ አለማወቁ አያስጨንቀውትም ወይ ተብለው የተጠየቁት የኢትዮጵያ ቡና አሰልጣኝ ዲዲ ጎሜስ የሊጉ ምርጥ ተከላካይ መስመር እንዳላቸው እና አሁንም የደረጃ ሰንጠረዥ አናት ላይ መሆናቸውን በመግለጽ የአጥቂ መስመራቸው ብዙም እንደማያሳስባቸው ተናግረዋል። በጉዳት ላይ ያሉት ተጫዋቾቻቸው ሲመለሱም የተሻለ እንቅስቃሴ እንደሚያሳዩ ተናግረዋል። በከተራ ጥምቀትና ቃና ዘገሊላ በዓላት ምክንያት በሳምንቱ መጨረሻ የተካሄደው አንድ ጨዋታ ብቻ ነው። በመቀለ ደደቢትና አዳማ ከተማ ያደረጉት ጨዋታ አንድ ለአንድ ተጠናቋል። ለደደቢት ዳዊት ወድቁ ኳስና መረብን ሲያገናኝ፣ ለአዳማ ከተማ ደግሞ የቀድሞ ሰማያዊዎቹ አማካይ አዲስ ህንፃ ያቻነቷን ጎል አስቆጥሯል። ደደቢት ከደረጃው ሰንጠረዥ ግርጌ ለመውጣት ያገኘውን እድልም አባክኗል። በሌሎች ጨዋታዎች ድሬዳዋ ላይ ቅዱስ ጊዮርጊስ በሳላዲን ሳይድ ብቸኛ ጎል ድሬዳዋ ከተማን አሸንፏል። ወልዋላ ዲግራት ዩኒቨርሲቲ ባህር ዳር ከተማን አንድ ለዜሮ፣ ሲዳማ ቡና ደቡብ ፖሊስን ሶስት ለአንድ፣ ፋሲል ከነማ ወላይታ ድቻን አንድ ለዜሮ ሲያሸንፉ፣ መከላከያ ከስሁል ሽሬ ሁለት ለሁለት ተለያይተዋል። የ11ኛ ሳምንት ጨዋታዎች ውጤትን ተከትሎ ኢትዮጵያ ቡና በ22 ነጥብ ሲመራ አንድ ተስተካካይ ጨዋታ የቀረው ቅዱስ ጊዮርጊስና ሁለት ተስተካካይ ጨዋታዎች ያሉት ፋሲል ከነማ በ18 ነጥብ በጎል ልዩነት ተበላልጠው ሁለተኛና ሶስተኛ ሆነዋል። በካፍ ኮንፌዴሬሽንስ ዋንጫ በሞሮኮው ሐሳኒያ አጋዲር ተሸንፎ ከውድድር የወጣው ጅማ አባጅፋር ከ6 ጨዋታዎች 6 ነጥብ፣ ደቡብ ፖሊስ ሁሉንም ጨዋታዎች አድርጎ አምስት ነጥብ፣ እንዲሁም ደደቢት ከ9 ጨዋታ አራት ነጥብ ሰብስበው የወራጅ ቀጠናው ላይ ይገኛሉ። የ12ተኛ ሳምንት ጨዋታዎች ማክሰኞ፣ ሮብና ሐሙስ ሲካሄዱ ስሁል ሽረ ከድሬዳዋ ከተማ ሲዳማ ቡና ከመከላከያ፣ መቀለ ሰባ እንደርታ ከኢትዮጵያ ቡና፣ አዳማ ከተማ ከወልዋሎ አዲግራት ዩኒቨርሲቲ፣ ሀዋሳ ከተማ ከደቡብ ፖሊስ፣ ጅማ አባ ጅፋር ከወላይታ ድቻ፣ ቅዱስ ጊዮርጊስ ከደደቢት ሲጫወቱ፣ የሳምንቱ ተጠባቂ ጨዋታ ደግሞ ባህር ዳርና ፋሲል ከተማን ያገናኛል። አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። በመጨረሻም የመስክ ቴኒስ በኦስትሬሊያ ኦፕን አሜሪካዊቷ ሰሬና ዊሊያምስ የሩማንያዋን ሲሞና ሀሌፕን አሸንፋ ወደ ቀጣይ ዙር አልፋለች። ዘንድሮ ባለድሏ እኔ ነኝ ባይናት ሰሬና ዊልያምስ ከዚህ ቀደም 23 ጊዜ የግራንድ ስላም ሻምፒዮኗ ሰሬና ዊልያምስ ያለፈውን ዓመት ያሳለፈችው በወሊድ እረፍት ነበር። ቀጥላ የቼኳን ፕሊስኮቫን ዛሬ ትገጥማለች። ውጤቱን እንከታተላለን። ለዛሬ በዚሁ ላብቃ። በተባባሪ አዘጋጅ ግርማቸው ከበድና በራሴ በሰለሞን ክፍሌ ስምሰ ሳምንት በተመሳሳይ ዝግጅት እንገናኝ። እስከዚያው ሰላም፣ ደህና ቆዩ። ሰለሞንንና ባልደረባውን ግርማቸውን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ባልደረባችንን ማለት ነው አዲስ ሆነና ወደ ስፖርት አጠቃለል ለነገሩ ግርማቸው አዲስ ነው። ትናንትናም አብረኖንኔ እናንተ ያስተላለፍነው ነው የእሱ ዘገባ ነበረ። የጥምቀትን አከባበር አስመልክቶ ሳምንትም ነበረ እንዲሁም አሁን አፍሪቃ ነክ ርዕሶች። የአንጎላው ፕሬዚደንት ዥዋው ሎሬንሶ ሥልጣን ከያዙበት ጊዜ አንስቶ በሀገሪቱ ወሳኝ የከርሰ ምድር ዘይት ኢንዱስትሪ ዘርፍ ላይ አበይት የተባሉ ለውጦችን አድርገዋል እየተባለ ነው። ፕሬዚደንቱ ያደረጓቸው ለውጦች የሀገሪቱን ምጣኔ ሀብት ይዞታ ሊያሻሽሉና ለሌሎችም የአፍሪካ ሀገሮች ለተፈጥሮ ሀብት አያያዛቸው ተምሳሌት ሊሆኑ እንደሚችሉ የዘርፉ ምሁራን ተናግረዋል። ፕሬዚደንቱን የሚነቅፉ ወገኖች ግን ተደረጉ የተባሉት ለውጦች የይስሙላ እንጂ ለሰፊው ሕዝብ ያመጡት ጥቅም የለም እያሉ ነው። ሪፖርተራችን አኒታ ፓውል ያጠናቀረችው ዘገባ ከጆሃንስበርግ ደርሶናል። አዳነች ፍሳሐዬ፣ ለአፍሪካ ነክር እሶች ይዘዋለች የነዳጅ ዘይት ሀብት ለደቡባዊቱ አፍሪካ ሀገር ዜጎች ጸጋና እርግማን ሆኖ ቆይቷል። የረጅም ጊዜ የአንጎላ ፕሬዚደንት የነበሩት ጆዜ ኤድዋርዶ ዶስ ሳንቶስ ተባባሪዎች ከነዳጅ ዘይት በሚገኝ ትርፍ ራሳቸውን አበልጽገዋል ሲባል ቆይቷል። አብዛኞቹ የሀገሪቱ ዜጎች ግን በድህነት ሲንገላቱ ኖረዋል። የወቅቱ ፕሬዚደንት ጃኦ ሎሬንኮ አቻምና ስልጣን ከያዙበት ጊዜ አንስቶ ግን ድጋፍ ያገኙ ለውጦች አድርገዋል። ጆሃንስበርግ የሚገኝ የሕግ ቡድን ኃላፊና የአፍሪካ ኤነርጂ የኮሜርስ ቻምበር ሊቀመንበር ኤንጄ አዩክ የወቅቱ ፕሬዚደንት ለውጥ ማድረጋቸውን ገልጸዋል። የወቅቱ ፕሬዚደንት ሀገሪቱን ሙሉ በሙሉ ለውጠዋል ለማለት ባልችልም፣ ኢንዱስትሪው ሲጠብቀው የነበረውን ኢኮኖሚ የሚመኛቸውን አንዳንድ አብይ እርምጃዎች ወስደዋል። አንዳንድ መሻሻሎችንም እያየን ነው። ሎሬንኮ የአንጎላ ኢኮኖሚ በነዳይ ዘይት ብቻ እንዳይተማመን ሲሉ የኢኮኖሚ ምንጩን ለማስፋት እየሞከሩ ነው። በያዝነው ወር የመጀመሪያ የአልማዝ ጨረታ ማቀዳቸውን አስታውቀዋል። በርካታ የቀድሞ ፕሬዝደንት ልጆች ከነበራቸው ከፍተኛ የስልጣን ቦታ አንስተዋል። ከእነሱም መካከል ሶኖጎል የተባለውን የሀገሪቱ የነዳይ ዘይት ኩባንያን ይመሩ የነበሩት ሴት ልጃቸው ይገኙባቸዋል። ሎሬንኮ በሶነጎል ኩባንያም ለውጥ አድርገዋል። የውጭ ባለሀብቶች በነዳጅ ዘይት ዘርፍ መዋለ ነዋይ ሊያፈሱ ወይም ሊሰሩ በሚያስችል መንገድ ለውጠውታል። የኢኮኖሚ ጠቢብ ኮቡስ ዴ ሃርት ግን ብሩህ ተስፋ ለማንጸባረቅ የሚያስችል ክስተት ገና አልታየም ይላሉ። አብዛኛው መሻሻል የታየው የነዳጅ ዘይት ዋጋ ከፍ በማለቱ ነው። ስለሆነም ሶኒንጎል ላይ የተደረጉት ለውጦች በተግባር ላይ ውለው የሰዎች ክፍያ ሲጨምር ለማየት ጊዜ ይወስዳል። በስራ መጓተት ጉልህ ለውጥ ለማየትም እንደዚሁ። ሆኖም የተደረጉት ለውጦች በዓለም ዙሪያ ያሉት አበይት የነዳጅ ዘይት ኩባንያዎች አንጎላ ላይ መዋለ ንዋይ ለማፍሰስ ፍላጎት እንዲያሳድርባቸው አርጓል። የአንጎላ ተወላጅ ጋዜጠኛና የሰብአዊ መብት አክቲቪስት ራፋኤል ማርኩዝ መንግስትን ከመንቀፍ አይቦዝንም። በነዳጅ ዘይት ኩባንያው የተደረገው የአመራር ለውጥ ለስሙላ ያህል ነው ሊያሳስትም ይችላል። የኮንትራቶችን አመዳደብ ብንመለከት አሁንም ቢሆን ለፖለቲካ የተጋለጡ አገልግሎት የሚሰጡ ሰዎች ይዞታ የሆኑ ኩባንያዎች አሉ። ነጥቡ ምንድን ነው? አንድ የአጭበርባሪዎች ቡድን በሌሎች ሌቦች እንዳይተኩ ማድረግ ነው። ሎሬንኮ አብዛኞቹን የመንግሥት ኮንትራቶችን የሚፈርሙት በይፋ ለሁሉም ሳያቀርቡ ነው። አስቡ እንግዲህ ከነዳጅ ዘይት የተገኘው ገንዘብ የሚሄደው ወደዛም ጭምር ነው። ያም ሆኖ በቅርቡ አንጎላን የጎበኙት የአፍሪካ ኤነርጂ ቻምበር ኦፍ ኮሜርስ አዩክ ተስፋልኝ ይላሉ። ደስ የሚለው ነገር ምንድን ነው? አብዛኛዎቹ ታዛቢዎች ይህን ተመልክተው ምናልባት ለአፍሪካ የሚሰራ ተምሳሌት አድርገን ልንወስደው እንችል ይሆናል እያሉ መሆናቸውን ነው። ሐቁ ምንድን ነው? አንጎላ በትክክል ከሠራችው፣ ሞዛምቢክ፣ ደቡብ አፍሪካ፣ ናይጄሪያ ወይም ኢኳቶሪያል ጊኒ በትክክል የማይሰሩበት ምክንያት የለም። ይሁንና የአንጎላ የነዳጅ ዘይቱን ማሻሻል ሥራ በውሱንነት ላይ ከቀጠለ የተረገመ ንብረት ከሚባለው አጠራር ለማውጣት የምታደርገው ጥረት መስተካከል አለበት ማለት ነው። አድማጮች አዲሱ የአንጎላ ፕሬዝደንት በሀገሪቱ የነዳጅ ዘይት ይዞታ ለውጥ ለማድረግ ስለሚያደርጉት ጥረት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩኝ። አመሰግናለሁ። አዳነች። ክቡራትና ክቡራን አድማጮች በ22 በ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ራዲዮ ጣቢያ ስርጭት ነው እያደመጣችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ከአርባ ሊሆን ጥቂት ሰከንዶች ይቅርታ፣ ሶስት ሰዓት ከአምሳ ሊሆን ጥቂት ሰከንዶች ይቀራሉ። ወደሚቀጥለው ዘገባችን እናልፋለን። ዛሬ በዩናይትድ ስቴትስ ብሔራዊ ክብረ በዓል ነው የማርቲን ሉተር ኪንግ ቀን። ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ በነፍሰ ገዳይ ጥይት ከተገደሉ ዛሬ 51 ዓመት ሞልቷል። በአውሮፓውያን የዘመን አቆጣጠር እንዲህ እንደ ዛሬው በየዓመቱ የጥር ወር በገባ በሦስተኛው ሰኞ የዶክተር ኪንግ መታሰቢያ የልደት ቀናቸውን ጥር 15ን አስታኮ ይከበራል። የዛሬውን የመታሰቢያ ቀናቸውን ምክንያት በማድረግ የጥቁር አሜሪካዊውን ሰባኪና የመብት ታጋይ ሕይወትና ሥራ ለሚዘክር ቅንብር አንድ እንግዳ ጋብዘናል። እንግዳችን አቶ ቴዎድሮስ አበበ በሙያቸው እዚህ ዋሽንግተን ዲሲ በሚገኘው የሃዋርድ ዩኒቨርሲቲ ሲኒየር አርካይቪስት ማለትም የቤተ ክምችት ከፍተኛ ባለሙያ ሲሆኑ በስነ ግጥምና ታሪክ ነክ ጉዳዮች ጽሑፎቻቸው ይታወቃሉ። አቶ ቴዎድሮስን ያነጋገረው አሉላ ከበደ ነው። አቶ ቴዎድሮስ አበበ ለጊዜው አመሰግናለሁ። ጥቁር አሜሪካዊው የመብት ተሟጋች ማርቲን ሉተር ኪንግ ለዚህች ሀገር አዲስ የሚሰኝ የትግል እንቅስቃሴ ያስተዋወቁ ሰው በመሆናቸው ዛሬ ድረስ ይዘከራል። እስኪ ከእለቱ እንነሳ። ይሄ ምናልባትም ፈጥኖ የሚመጣ ካደረጓቸው እንቅስቃሴዎች ሁሉ ጎልቶ የወጣ የሚመስል በሰዎች ልብ ውስጥ ያደረ አንድ ንግግራቸውን ላስታውስ። ያ ንግግር እርስ ላይ ያሳድረውን ስሜት በመመልከት እንጀምራለን አራት ትንንሽ ልጆቼ አንድ ቀን በቆዳቸው ቀለም ሳይሆን በምግባራቸው የሚለኩባት ሀገር ውስጥ እንደሚኖሩ ዛሬ ህልማለኝ ይላሉ ረጅም ንግግር ነው ብዙዎችን በተመስጦ የያዘ ዛሬም ድረስ መላልሶ የሚዘከር ከዚህን ንንደርደር አቶ ቴዎድሮስ ይሄ ንግግር እርሶ ምን ስሜት ይሰጣል እሺ በጣም አመሰግናለሁ አቶ አሉላ ነትትር። ይሄ ቀን በአሜሪካ በህግ የአንድ ክብረ በዓል ሆኖ የሚከበር ቀን ነው። ምክንያቱም ትልቅ ሰውን የሚዘክር ቀን ነው። ይህንን አብድሪም ወይም ህልም አለኝ የሚለውን አስቀድምህ ማሳትህ በጣም ገርሞኛል። እኔ ዛሬ ጠዋት እንደውም ለልጆቼ ያንን ንግግር ሳሳያቸው ነበረ ቪዲዮን። ምክንያቱም ቤትም ዓለም የሚኖር ልጅ ወይም ማንም ሰው አዳምጦት ልቡ ውስጥ የሚገባ ዩኒቨርሳል የሆነ በአጠቃላይ ሰብአዊነትን ለሰው ልጅ ምን ሊሆን እንደሚገባ የሚያስተምር እና አቅጣጫ የሚሰጥ ንግግር ነው። ታሪካዊ ንግግር። ንግግሩ በሚደንቅ ሁኔታ የቃላቱ ውበት በእውነት የሚረሳም አይነት አይደለም። እኔ ለመጀመሪያ ጊዜ ንግግሩን ሳዳምጥ በጣም በጣም ነበር የደነቀኝ። ደጋግሞን ቢሰማ አይሰለችም። የሚገርመኝ ሌላው ነገር ስለዚህ ንግግር ማለቴ ነው፣ መጽሐፎች ተጽፈዋል፣ ብዙ መጽሐፎች። አሁን አንድ መጽሐፍ ውስጥ አረፍተ ነገር በአረፍተ ነገር እየተነተነ ደራሲው ይህንን ንግግር ለአንባቢያን አቅርቧል። ሙሉ መጽሐፍ ማለት ሶስት መቶ ገጽ ይሆናል፣ በዚህ ንግግር ላይ ብቻ በመመርኮዝ የንግግሩን ጥልቅነትና ታሪካዊነት እና አይረሴነት በዚህ ራሱ መመዘን ይቻላል። በእውነት ወደ ማንኛውም ቋንቋ ተርጉመን ብናዳምጠው ስለ ሰብአዊ መብት ስለ ሰው ልጅ እኩልነት ዓለም በአጠቃላይ ምን መምሰል እንዳለባት በተለይ የሰብአዊ መብትና የሰው ልጆችን እኩልነት በተመለከተ የሚያመለክት ታላቅ ንግግር ነው እና ለዛ ነው ለዚህ ዶክተር ኪንግ ንግግር አትኩሮት የሰጠው ዓለም መልካም አቶ ቴዎድሮስ እንግዲህ ይህ ያነሱት ነጥብ ለዚህ ውይይት መነሻ የሆነ ወደ ሌላ ጉዳይ ይወስደናል። ለአፍሪካን ሪፖርት ማገዚን ና ለካፕስቶን የተባለ የሃዋርድ ዩኒቨርሲቲ ዜና መጽሄት ላይም ለህትመት የወጣ ነው። ከዚህ ቀደም የዶክተር ኪንግ ህልም ና በገርድፍ ወደ አማርኛ እየመለስኩት ነው በኢትዮጵያዊ አይን የቃኙበትን ይመለከታል። ይህ ደብዳቤ ዘረኝነትን በመቃወም ማርቲን ሉተር ኪንግ በበርሚንግሃም አላባማ ያካሄዱትን ነውጥ አልባ እንቅስቃሴ ወይም የተቃውሞ ሰልፍ ተከትሎ የታሰሩበት እስር ቤት ስምንት ነጭ የደቡብ አብያተ ክርስቲያናት መሪዎች እሳቸው የደቡብ አብያተ ክርስቲያናት መሪም ነበሩና በጊዜው በዚያን ጊዜ በታየ ሁኔታ ያደረባቸውን ስጋትና አስፈላጊ ያሉትን ጥንቃቄ መሰረት ያደረገ ግልጽ ደብዳቤ ነበረ ለዶክተር ኪንግ የላኩት። የምንመለከተው የእርስዎ ጽሁፍ መነሻ ያደረገው የኪንግን ምላሽ ነው። በተለይም የስነ ጽሁፍ ትምህርት በሚከታተሉበት ፕሮግራም ላይ ብዙ ነገሮችንም እንዲመረምሮ የረዳዎትን ጽሁፍ ዋቢ ያደርጋሉ እስኪ ያስጨብጡ ነው የዚህን ደብዳቤ መንፈስ እርሶ ላይ ያሳደረውን ስሜት በጽሁፎም ሊያንጸባርቁ የፈለጉትን እስኪ በአጭሩ ያስረዱን በጣም ጥሩ ይሄ ደብዳቤ ሌተር ፍሮም በርሚንግሃም ጄል ወይም ከበርሚንግሃም እስር ቤት የተጻፈ ደብዳቤ የሚለው በጣም ሊነበብ የሚገባ ደብዳቤ ነው ረጅም ደብዳቤ ነው ግን ዶክተር ኪንግ እንደሚሉት አንድ ሰው እስር ቤት ብቸኛ ሆኖ ሲታሰር ሌላ ምን ስራ አለው ረጅም ሀሳብ ከማሰብና ረጅም ጽሁፍ ከመጻፍ የተሻለ ሌላን ምን ሊያደርግ ይችላል ብለው ይጀምራሉ። ይህንን ደብዳቤያቸውን እጅግ በጣም ብዙ ቁም ነገር የሚያነሱበት ደብዳቤ ነው። ደብዳቤው በተለይ በተለይ ያሉ የሃይማኖት አባቶች ዝምታን የመምረጣቸውን ወይም ደግሞ ሳይድ ያለመውሰዳቸው ነገር በጣም አድርጎ የሚሞግት ደብዳቤ ነው። እዚህ ላይ እንግዲህ ይህን ደብዳቤ ስታነብ ሁሉ ሰው መቼ የራሱ የውት ልምድ ነው የሚያዛምደው ያገናዘበ የሚያነበው እና ብዙ ነገር ያመጣብናል። እንደ አፍሪካዊ በተለይኛ አፍሪካ ኢትዮጵያውያን በተለይ ደግሞ ብዙ የሚያንገበግቡን ጉዳዮች አሉ። ሀገራችን በተመለከተ፣ ወገኖቻችን በተመለከተ እና ያንን ሳነብ ኢሚዲየት የሀገሬን የወገኖቼን ጉዳይ ነበረ አእምሮ ውስጥ የማመላልሰው እና ማንም ኢትዮጵያዊ ይህን ደብዳቤ ቢያነብ ራሱን ወይም ኢትዮጵያን እዛ ደብዳቤ ውስጥ ያገኘዋል። ይሄ ምንም ለእኔ ብቻ ሳይሆን ለማንም እውነት ይመስለኛል ይሄ ነገር። እና ደብዳቤውን በማነብበት ጊዜ አንዱ ያስደነቀኝ ነገር ወይም የዳክተር ኪንግ ቀጥተኛነት ብቻ ሳይሆን ደግሞ የሚጠቀሙባቸው የሎጂካል ምክንያት በምክንያትም ነው እያስደገፉ የሚናገሩት የሚጽፉት ያመላክታሉ። ቤት ጋር ለምሳሌ ሌሎቹ እንደሳቸው እሳቸው ፕሪቸር ነበሩ። ዶክተር ኪንግ ሚኒስትር ሰባኪ ነበሩ፣ ሰባኪም ነበሩ የወንገድ እና ሬቨረንድ ናቸው እና ሌሎቹ እንግዲህ እኩልነትን፣ ሰብአዊነትን በተመለከተ እንዴት ነው የትኛው ነው ትክክለኛው መንገድ የትኛው ነው ትክክለኛው ሳይድ የሚለውን እያመላከቱ ነው የጻፉት። በጣም በጣም ግሩም ማለት ትህትና የተሞላ ጽሑፍ ነው። ቁጣ የለውም። ኦፍኮርስ የህይወታቸው የኖቤል ፕራይዝ ያሸንፉበት አንዱም ዋናውም የእሳቸው ነገር ምንድን ነው የነን ቫውለንስ የሚባለው ወይ ምንድነው ሰላማዊ መንገድ መታገልን ነውጣ አልባ የሆነ ትግልን ነበረ ፕሮሞት ያደረጉት እና እዛ ደብዳቤ ውስጥም ይህንን የምናየው በጣም ሰላማዊ በሆነ መንገድ በጣም ከርቲስ ሰውን በአክብሮት ነው ደብዳቤውን የሚስት፣ ግን በጣም ጠንካራ ነው ደብዳቤው። በጣም በጣም ጠንካራ ነው። በተለይ ጥቁር አሜሪካኖች በወቅቱ የነበሩበትን ሁኔታ ከመግለጽ ባሻገር ደግሞ መስተካከል ያለባቸው ነገሮች ምን ሊሆኑ እንደሚገባ በፖሊሲ ደረጃ እንኳን ብዙ ጠቃሚ የሆኑ ጥቆማዎችን የሚሰጥ ደብዳቤ ነው። እና ደብዳቤውን ሳነበው እንዳልኩት የአጻጸፉ ውበት እንዳለ ሆኖ የቋንቋው ውበት እንዳለ ሆኖ በዛው ልክ ደግሞ የሚያነሳቸው ቁም ነገሮች ምን ያህል ለሌላውም በየትኛውም ዓለም ለሚኖር ዜጋ ኢትዮጵያዊም ሆነ ለማንም ምን ያህል በእውነት ለልባችን ቅርብ እንደሆነ ነበር የተገነዘብኩት። ያ ነው በጣም በጣም ከሌሎቹ ጽሁፎች ያኔ በወቅቱ እንደ ኮሌጅ ተማሪ ካነበባቸው መጽሐፎች እና ጽሁፎች ሁሉ በእውነት ልቤን ነካኝ ጽሁፍ ያ ነበር። በዛ ነው። ይህንንም አሁን የጠቀስከውን ጽሁፍ ለመጽሐፍ አመሰግናለው አቶ ቴዎድሮስ አበበ የዶክተር ኪንግ ህልም በኢትዮጵያዊው አይን በሚለው ጽሁፎ መነሻነት ለሰጡን አስተያየት ለጊዜውም አመሰግናለሁ። እግዜር ይስጥልኝ። በራዲዮ መጽሔት በስነ ግጥም ተሳትፎ መልሰን እንደምናገኘውም ተስፋ አድርጋለሁ። እግዚአብሔር ይስጥልኛል ን የማጠቃለያ ዜና እናሰማለን። የ80 ሺህ ሰዎችን ኢኮኖሚ እየጎዳ ያለው የዩናይትድ ስቴትስ ፌዴራል መስሪያ ቤቶች በከፊል መዘጋት ዛሬ 31ኛ ቀኑን ይዟል። የሁለቱም ምክር ቤት አባላት ወደ አንድ አስማሚ ነጥብ እንዳልደረሱም ታውቋል። እስራኤል ሶሪያ ውስጥ በሚገኙ የኢራን ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዷን ዛሬ በሰጠችው ቃል አመነች። 11 የሶሪያ ተዋጊዎች መሞታቸውም ታውቋል። ባለፈው ቅዳሜ ሰሜን ማዕከላዊ ቺሊን የመታውና በሬክተር መለኪያ 6.7 የተመዘገበው ርዕደ ምድር እስካሁን ባለን መረጃ መሰረት ሁለት ሰዎችን ገድሎ በሺዎች የሚቆጠሩትን ደግሞ ያለ ኮረንቲ ያለ ኤሌክትሪክ ብርሃን አስቀርቷል። የታሊባን ተዋጊዎች ማዕከላዊ አፍጋኒስታን ውስጥ በሚገኝ ወታደራዊ የጦር ካምፕ ውስጥ ከባድ የአጥፍቶ ጠፊ የቦምብ ፍንዳታና የጠመንጃ ጥቃቶችን አካሄደው 18 የደህንነት አባሎች መቁሰላቸው ታውቋል። ባለሥልጣናት እንደገለጡት ጥቃቱ የደረሰው ዛሬ ሰኞ ማለዳ ከካቡል 50 ኪሎ ሜትር ርቀት ላይ ባለው የዋርዳ ክፍለ ሀገር ከተማ ማይዳን ሻር በተሰኘው ቦታ ነው። ለሰዓቱ ያለን ዜና በዚ አበቃ። ክቡራትና ክቡራን አድማጮች፣ ቀደም ሲል የሰማችሁትን ማርቲን ሉተር ኪንግ ቀንን በተመለከተ አሉላ ከአቶ ቴዎድሮስ ጋር ሰፊ ውይይት ነው ያደረገው። በዌብሳይታችንና ፌስቡክ ገጻችን ላይ ታገኛላችሁ። ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሽያኑ ሲድራክ ፍራንክሊን፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያ ሆነች። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ትግርኛ ዝግጅት ይቀጥላል በእኛ በኩል ደህና ደሩ